የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ለቀድሞ የኢትዮጵያ ፕሬዝደንትና የፓርቲው ማዕከላዊ ኮሚቴ አባል ዶክተር ነጋሶ ጊዳዳ የአንድ ጊዜ ስጦታ ሊያበረክትላቸው መሆኑን ለአሜሪካ ድምጽ ገለጹ። በፓርቲው ስራ አስፈጻሚ ኮሚቴ በኩል የቤት መኪና እንዲገዛላቸው የገንዘብ ስጦታ እንደሚበረከትላቸውና በሀገር ውስጥና በውጭ ሀገር የሕክምና ወጪያቸው እንዲሸፈንላቸው መወሰኑ ተነግሯቸዋል። ይህ ውሳኔ እስካሁን ሲጠይቁት ከነበረው የመብት ጥያቄ ጋር የሚገናኝ እንዳልሆነ ተናግረዋል። ጽዮን ግርማነች ያነጋገረቻቸው ከ1987 እስከ 1993 ዓመተ ምህረት የኢትዮጵያ ፕሬዚዳንት የነበሩትና ኦህዲድ ውስጥ ለ10 ዓመት በማዕከላዊ ኮሚቴ አባልነት ያገለገሉት ዶክተር ነጋሶ ጊዳዳ ፓርቲያቸው ስጦታ እንዳበረከተላቸው ነግረውናል። ስጦታው ምንድን ነው ብያቸው ነበር። ማምሻውን በስልክ ሆዴድ የወሰነው በጉዳዩ ላይ የዘገየ ቢሆንም ድርጅቱን ሳገለግል ስለነበርኩኝ ከአስር ዓመት በላይ ምንም መብቴንም አላስጠበቅልኝ አልተከራ- አልተከራ- አልታገለልኝም ምንም አላደረገልኝም ነበር። አሁን ግን አዲሱ አመራር ትክክል አይደለም አገርንም ሆዴድንም ሲያገለግል የነበረን ሰው ዝም ብሎ ማየት ትክክል አይደለም ብሎ ውሳኔ አሳልፎ በስራ አስፈጻሚ በኩል የተነገረኝ፣ አንደኛ የጤንነቴ ጉዳይ በሀገር ውስጥም በውጭ ሀገርም ሕክምና እንዳገኝ ሁኔታ እንደሚመቻችልኝ፣ ሁለተኛ አንድ መኪና እንደሚገዛልኝ፣ ሶስተኛ ደግሞ የአንድ ጊዜ ድጋፍ በገንዘብ እናደርግልሃለን ብሎ የተወሰነ ገንዘብ ሰጥተውኛል። እና ይሄ ነው እኔ የሰማሁት ከኦህዴድ በኩል። ስለዚህ ነው አመሰግናቸዋለሁ። አባራት ስለዚህ አመራሩንም በመጨረሻ ዝህነት ስላደረጉ አመሰግናቸዋለሁ። ዶክተር ነጋሶ ኪዳዳ ከፕሬዚዳንትነት ስልጣን ከተነሱ በኋላ በቀድሞ ፕሬዚዳንትነታቸው ሊያገኙ የሚገባው በአዋጅ ላይ የተቀመጠው ጥቅም የመኖሪያ ቤት፣ ለእርሳቸውና ለቤተሰባቸው ሕክምና፣ ሁለት ተሽከርካሪ፣ ጥበቃና እንዲሁም የወር ቋሚ ደሞዝ ነበር። የአሁኑ የኦህዴድ ውሳኔ ከነዚህ ጥቅሞች ጋር የተገናኘ ነገር አለው ወይ? ብያቸው ነበር። በፍጹም አያያዝም፣ ከዛ ጋር የተያያዘ አይደለም። ከፌዴራል መንግስት ጋር ያለኝ ክርክር እስካሁን እልባት አላገኘም። እኔ አሁን መፍትሄ እስካሁንም አልተከበረልኝ፣ መፍትሄ እንዲከበርልኝ አሁንም እታገላለሁ እስኪከበርልኝ ድረስ። ኦህዴድ የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። ሁለተኛ ደግሞ ይሄ በቋሚነት ኦህዴድም ቢሆን በቋሚነት የማገኘው ገንዘብ ሳይሆን ለአንድ ጊዜ ብቻ የተወሰነ ገንዘብ ነው የሰጡት። ምን ያህል ገንዘብ ለመስጠት ቃል ገባ፣ እሱን እንግዲህ መናገር ትንሽ ግልግል አይደለም። ዶክተር ነጋሶ በአዲስ አበባ ዶ ብስራተ ገብርኤል የሚገኘውና ከኪራይ ቤቶች አስተዳደር የተሰጣቸው የመኖሪያ ቤትን እንዲለቁ ሁለት ጊዜ ማስጠንቀቂያ ተሰጥቷቸው ነበር። በተጨማሪም ቤቱ እድሳት እንዲደረግለት ተደጋጋሚ ጥያቄ ሲያቀርቡ እንደነበር ይታወሳል። በአዋጁ የተቀመጠው መብታቸውም እንዲከበርላቸው ሲጠይቁ ነበር። ለመሆኑ ጉዳዩ ከምን ደርሰዋል? አልኳቸው ዳቤ ጭፍሬ ነበር ለአፈ ጉባኤዎቹ ምንም መልስ አልሰጡኝም። ጠብቄ ጠብቄ ምንም መልስ ስላላገኘው ለአራቱም የበላይ ባለስልጣናት ለፕሬዚደንቱ፣ ለጠቅላይ ሚኒስትሩ እና ለሁለቱ አፈ ጉባኤዎች ጽፌ ነበር። ለዛም መልስ አላገኘውም። አዎንታዊ ይሁን አሉታዊ መልስ አላገኘውም ነበር። ከዛ መጨረሻ ላይ ከአንድ አመት በፊት ለምክር ቤቱ ጉዳዩን እንዲያየው በምክር ቤት ደረጃ ጉዳዩን እንዲያየው ዘጠኝ ገጽ ደብዳቤ ተሰልፌ አፈ ጉባኤ ለአባዱላ ደብዳቤውን ለምክር ቤት እንዲያቀርቡልኝ ጠይቅያቸው መልስ ምንም አዎንታዊም ሆነ አሉታዊ መልስ እስካሁን ድረስ አልተሰጠኝም። አሁን ትንሽ ጊዜ ከጠበቅኩ በኋላ ሌላ ህጋዊ እርምጃን መወሰኑን እያሰብኩበት። ከዶክተር ነጋሶ ተከትለው የፕሬዝዳንትነት ስልጣን ይዘው የነበሩት የቀድሞ ፕሬዚዳንት አቶ ግርማ ወልደ ጊዮርጊስ የተጠቀሱት መብቶች ተከብሮላቸው እንደሚኖሩ ይታወቃል። ዶክተር ነጋሶ ጊዳዳ ከስልጣን ከወረዱ በኋላ በአንድነት ለፍትህና ለዲሞክራሲ ፓርቲ ውስጥ አባልና አመራር ሆኖ መስራታቸውም ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ